ከሰሜን ወሎ የተለያዩ አካባቢዎች በጦርነት ምክንያት ተፈናቅለው ሀይቅ ከተማ የሚገኙ የሕብረተሰብ ክፍሎች ከመንግስት የሚደረግላቸው ድጋፍ አነስተኛ በመሆኑና ጭርሱንም አቅርቦት ባለመኖሩ ለችግር መጋለጣቸውን ገለጹ። የሀይቅ ከተማ አስተዳደር በበኩሉ በርካታ ተፈናቃዮች ወደ ከተማዋ መግባታቸውን አምኖ ተፈናቃዮቹ የተሻለ ድጋፍ ወደሚያገኙበት የደሴና ኮምፖልቻ ካምፖች ሊወስዳቸው እንደሆነ ተናግሯል። መስፍን አራጌ ዝርዝር አለው። ወይዘሮ ዛሃራም ሆዬ በኦሮሚያ ክልል ምዕራብ ወለጋ አካባቢ በተፈጠረው የጸጥታ ችግር ተፈናቅለው ወደ ሰሜን ወሎ ዞን መርሳ ከተማ በመምጣት መጠለያ ውስጥ መኖር ከጀመሩ አስር ወራት ተቆጥረው እንደነበር ይናገራሉ። ከኛ ከመጀመሪያ ከኦሮሚያ ክልል ነው የመጣ ነው የአወቀ አንቃ ቀበሌ ጉሉ ሰው ወረዳ ያው ጥቅምት ሀያ ሁለት ነው የወጣ ነው ከኦሮሚያ እዛ መጥተን መርሳ ነው ያለ ነው ዜሮ ሶስት የሚባል ቀበሌ ማለት ነው ሳምብ ላይ ነበር። ህወሀት በከተማዋ ላይ በወሰደው ወታደራዊ ጥቃት ምክንያት አካባቢውን ለቀው ለሁለተኛ ጊዜ መፈናቀላቸውን የሚያስረዱት ወይዘሮ ዛህራ ከትዳር አጋራቸውና ከአራት ልጆቻቸው ጋር በመሆን በአስቸጋሪ መልክዓ ምድር ከሰላሳ ኪሎ ሜትር በላይ በእግራቸው እንደተጓዙ ጠቅሰዋል። ከመርሳ አንስተን እስከ ወርጌሳ ድረስ

ተመሳሳይ ለሁለተኛ ጊዜ ተፈናቅለው በሀይቅ ከተማ በሚገኘ የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት መጠለላቸውን የሚናገሩትን ሪስ መሐመድ በበኩላቸው ከጦርነቱ ሽሽት ላይ ሳለን ከባለቤቴና ሁለት ልጆቼ ጋር ተለያይቼ ያሉበትን እስካሁን አላውቅም ብለዋል። እኔ አራት ቤተሰብ ነኝ። እኔ መጥቻለሁ፣ እሳቸው ግን ቀርተዋል። ኔ ባለቤትና ልጆቼ ጋር ቀርተዋል። ሁለት ልጆች እናታቸው ጋር አብረን ወጣነ ተፋርሶ ያው ሁሉም የጫካው ገባ። የተቻለው ገብቷል፣ ያልቻለው ቀርቷል። እነሱንም ለማገኘት ጎታው ያዘ ለማህዲም ፈራን። መንገዱ ማማን ልታጣው ስልክም ብንደውል ስልክም አነሱም ኔትወርክ የተበላሻሽቷል። ሁሉም ጠቅላላ ታምቦል ያለቀ ነው። ሀይም ያለንበትም ቦታ ልብስም የለም ጉርስም የለም ፍርድም ራብም ሊገለን ነው ያለው ከወልዲያ ያ 23 ኪሎ ሜትር በስተ ምስራቅ ከምትገኘው ሐራ ከተማ ተፈናቅለው በለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተጠለሉት አባት ጦርነት ነበረ ያው ጁንታ የሚበላ ቃል ነበረ እነሱ ጦርነት ነበረ። በዛ ምክንያት ነው ሀሙስ ቀን ነው የወጣ የዛሬ ሀሙስ ቀን ቤት አለን ንብረት አለን ልጆችም ያው ስንመጣ ሐሙስ መጨረሻ ላይ ተቆጣጠሩት። ወታደሩን ሲወጣ እኛም በላይ ላይ መተኮስ ጀመሩ፣ ግድያ ማድረግ ጀመሩ ሰንተን ይተኩሱ ገባ እኛም ወጣ አለቀን። ወጣ ነው ወግራችን ነው የመጣ ነው። ጃርቦታ የሚባል ባቡር ጣቢያ እዛ አንድ ቀን አረፍ አልፈን ሞ በእግር ጀመር እስከ ውጫሌ ድረስ በእግር መጣን። ከዛ የሚተባበር መኪና ገኘን ሀይቅ ገባ። በጉዞቸው መሀልም ሁለት ልጆቻቸውና ባለቤታቸው የት እንደደረሱ አላውቅም ነው የሚሉት። እሷ ጋር ተበታተናን። የለችም ልጆቹ ናቸዋል። መንገድ ላይ የተጠፋፋን። አንድ ልጁን ይዛ ሄደች። ሁለቱም ሄጋ ናቸዋል። የት እንዳለች ስልክ አይሰራም። ስደውልም አይሰራም። አንገናኝም። ተፈናቃዮቹ ወደ ሀይቅ ከተማ ከገቡ ከሰ ከሳምንት እስከ 15 ቀናት እንደሆናቸው አመልክተው በጎ ፈቃደኛ የከተማዋ ነዋሪዎች ከሚያደርጉልን ድጋፎች በመንግስት በኩል ምንም አይነት ድጋፍ አላገኘንም ብለዋል። ያው ከመንደር እያዋጡ ያው ሀይ ያሉ ልጆ እየተቀበሉ አብረው እየተባበሩን ነው እንጂ ያገኘነው ነገር የለንም። ከመንግስት ያገኘነው ነገር የለም። ያው የህዝብ ነው እያዋጡ አቅማቸውን እያመጡ እየሰጡን ነው። ምንተኛው ስሚንቶ ላይ ነው በሽተኛ ሆነ፣ ልጆችም በሽተኛ ሆኑ። አሁን አብዛኛው ሰው ወዲ ሀኪንጌት እየሄዱ እየተጎዱ ነው። ባዲዮን የወጣ ነው አንዲም ነገር የለም ባዲዮንን ልጆች ሁላችንም ተጎድብን፣ ሁላችንም ታመምን። አሁዲያችን የባህል ብሶት በዛብን፣ ብሶት ጠናብን። ሁላችንም ተነጣጥለን አናተን በየመንደሩ እየለመን ነው የመጣ ነው። ከገባም በኋላ ደግሞ ያው እንግዲህ ህጻናቶችን አብልተን ዝም ብለን እኛ ዋጠትን ምናምን እናደራለን። አጋጣሚ እንደዚህ የሚተባበር ሰው ካገኘ በግል ይሰጡናል። እንደያችን እየቀመስ ነው ነው ቆየ። ህጻናት አሉ፣ ሴቶች አሉ፣ አረጋውያን አለ። ምንም ነገር ያገኘነው ነገር የለም። እስኪ አሁን ያው ልጆች፣ የከተማው ልጆች ወጣቶች ትንሽ ብር አሰባስበው ትናንት ወዳ ሩዝና ዳቦ ምናምን ገዝተውልናል። የምግብ ፍላጎት አቅርቦት እንዲደረግላቸው ለሚመለከተው አካል ቀን ጠይቃችኋል። ሀይቅ ከተማ አስተዳደርም ብዙ ጊዜ ጠይቃል። ምን አሏችሁ ስንጠይቃቸው፣ ዛሬ ነው ያው መረጃ ልቀን ምናምን የሚል ነገር ነው የሚሉን እንጂ ምንም አይነት ነገር እስኪሁን ያቀረቡልን ነገር የለም። የለጎ ሀይቅ አጠቃላይ ሁለተኛ ደረጃ ትምህርት ቤት ምክትል እርሰ መምህር ይመራደም ተፈናቃዮቹ ያሉበት ሁኔታ አሳሳቢ እንደሆነ ያስረዳሉ። አንዳንዶቹ ከሁለት ቦታ የተፈናቀሉ ናቸው። ንብረታቸውን ሳይዙት ልጆቻቸው እራሱ በዚህ በአምባሰል ውጫሌ ተራራ ላይ ስንመጣ አቅም ያለው ነው የመጣው። አቅም የሌለው እዛው ቀሩብን የሚሉ ብዙ ሰዎች አሉ። እኛ ደግሞ ሊሾ ነው ቤቱ እዚህ ሊሾውን ሰጠናቸው። ምንም ላይረዳናቸው ነገር የለም። እዛ ላይ ነው የሚተኙት። ከፍተኛ ችግር ነው ያለባቸው። ምክንያቱም አልባሳት የላቸውም። ልጆች እንደገና በጣም ሕጻን አሉ። እርጉዝ ሴቶች አሉ። እርጉዞቹና ሕጻኖቹ በጣም በተለይ በጣም እየተጎዱ ነው የሚሉት። ልጆቹ በቃ ሲያለእሱ ነው የሚውሉት። በጣም ተቸግረዋል። ልጆች በከተማ በለጎ ሀይ ከፍተኛ ሁለተኛ ደረጃ ትምህርት ቤት ብቻ ሳይሆን በግለሰብ ቤቶችና በተለያዩ ማረፊያ ቦታዎች ተፈናቅለው የመጡ ከአስር ሺህ በላይ ሰዎች መኖራቸውን የሚናገሩት ደግሞ የከተማዋ ከንቲባ ከበደ ካሳ ናቸው። በርካታ ተፈናቃዮች አሉ። ኦልሞስት ከአስር ሺህ በላይ የሚገመቱ ተፈናቃዮች አሉ። እነዚህም ተፈናቃዮች እንግዲህ እንደ ከተማ አስተዳደር ተቀብሎ ለማስተናገድ ያው ከከተማ አቅም በላይ ስለሆነ የሚመለከተው አካል ጋር እየተነጋገርን ያለንበት ሁኔታ ነው ያለው። የሚመለከተው የክልልና የፌዴራል አካል ደግሞ እነዚህ አካሎች በደሴና በኮምቦልቻ አካባቢ ቋሚ የተፈናቃዮች ማረፊያ ቦታ በማዘጋጀት ወደዛ እንድንልክ አቅጣጫ ተቀምጧል። በዚህ አቅጣጫ መሰረት ኦልሞስት እኛ የምዝገባ ስራ እየሰራን ያለንበት ሁኔታ ነበር የነበረው ከቆቦ፣ ከጎብዬ፣ ከሮቢት ከሃራ፣ ከወልዲያ፣ ከመርሳ እኒህ ከመሳሰሉት ያው በጦርነቱ ምክንያት ከተፈናቀሉት አካባቢ የመጡትን አካላት በመለየ ኮሚቴ በማቋቋም የመዝገብ እና የሚመለከተው ረጅ ድርጅት ድጋፍ እንዳደረግላቸው ለማድረግ ስራ እየሰራን ያለንበት ሁኔታ ነበር የነበረው። የሀይቅ ከተማ አሁን ባለበት ቁመናና የውስጥ አደረጃጀት ተፈናቃዮቹን አስቀምጦ ለማቆየት የሚያስችል አቅም የለውም የሚሉት ከንቲባው ተፈናቃዮቹን ወደ ደሴና ኮምቦልቻ መጠለያ ጣቢያዎች ለማዘዋወር እንቅስቃሴ መጀመሩንና የተፈናቃዮች ኮሚቴዎችም ይህን እንዲያውቁ እየተደረገ መሆኑን አክሎ አብራርተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ